SBS Radio. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድመልን። የአውስትሬልያ ብሔራዊ ካቢኔ በኦሚክሮን ኮቪድ-19 የመከላከያ እርምጃ ላይ ለመምከር ነገ ሊታደም ነው። ህወሀት ለሰላም ዕድል ለመስጠት ስል አንዳንድ የአፋርና የአማራ ክልሎችን ለቅቄ ወጥቻለሁ አለ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር ስኮት ሞሪሰን በነገው ዕለት ማክሰኞ ዲሴምበር 21 በሚካሄደው ብሔራዊ ካቢኔ ስብሰባ ላይ ፕሪምየሮችና ዋና ሚኒስትሮች ኦሚክሮንን አስመልክቶ ወቅታዊ ዳታዎች እንደሚቀርብላቸው አስታወቁ። በፍጥነት እየተስፋፋ ያለው ቫይረስ ተጨማሪ ሰዎች ለሆስፒታል እየዳረገና የኮቪድ-19 ምርመራ ጣቢያዎች ላይም መጨናነቆችን እየፈጠረ መሆኑ ተገልጧል። አቶ ሞሪሰን የመንግስት የኦሚክሮን ቫይረስን በጥንቃቄ ቸል ሳይል እንደሚከታተል ተናግረዋል። የኒው ሳውዝ ዌልስ ፕሪምየር ዶሚኒክ ፔሮቴ ነዋሪዎች ርቀት መጠበቅ በማይችሉባቸው የቤት ውስጥ ሁኔታዎች የፊት ጭምብል እንዲያጠልቁ ከማበረታታት በስተቀር ድንጋጌ እንደማያሳልፉ አስታወቁ። በሌላ በኩል የኒው ሳውዝ ዌልስ ጤና የሰዎች መሰባሰቢያ በሆኑ የቤት ውስጥ ግልጋሎት መስጫ ስፍራዎች የፊት ጭምብል እንዳይጠልቁ ያሳስባል። ኒው ሳውዝ ዌልስ በዛሬው እለት ሁለት ሺ አምስት መቶ አንድ ሰዎች በቫይረስ የተጠቁባት መሆኑን የገለጠች ሲሆን በሁለት ቀናት ውስጥ በኮሮና ቫይረስ ሳቢያ 55 ሰዎች ለሆስፒታል ተዳርገዋል። በጠቅላላው 261 ሰዎች የሆስፒታል ሕክምና እየተደረገላቸው ይገኛል። ፕሪምየር ፔሮቴ ወቅቱ የፊት ጭንብል የማጥለቅ ውሳኔ የግለሰብ ኃላፊነት የሚሆንበት ነውም ብለዋል። በሌላም በኩል ኩዊንስላንድ 59 ሰዎች በቫይረስ ተጠቅቶባታል። አብዛኛዎቹ ሰዎች የተጠቁትም በኦሚክሮን ቫይረስ መሆኑን የኩዊንስላንድ ዋና የጤና መኮንን ዶክተር ጆን ጄራልድ ገልጠዋል። ኩዊንስላንድ ውስጥ ቀደም ሲል ከአስራ ሶስት በኮሮና ቫይረስ ከተያዙ ግለሰቦች ውስጥ ስምንቱ በዴልታ ቫይረስ የተጠቁ ሲሆን አሁን ግና አርባ ሶስት ሰዎች በኦሚክሮን ቫይረስ ተጠቅተው ይገኛሉ። የኩዊንስላንድ ፕሬምየር አነስቴዥያ ፓለሼ ሰዎች በተቻለ መጠን ከመኖሪያ ቤታቸው ውጪ ባሉ ቤቶች ውስጥ የፊት ጭምብል እንዲያጠልቁ በብርቱ አሳስበዋል። የኖርዘርን ቴሪቶሪ ከተማዪቱ ቴናንት ክሪክ ላይ ተጥሎ ያለው የኮሮና ቫይረስ ገደብ በተጨማሪ 48 ሰዓታት ተራዘሙ። ለገደቡ መራዘምም ምክንያት የሆነው ሶስት ሰዎች በተጨማሪ በቫይረስ በመያዛቸው ሳቢያ ነው። ህወሀት ለሰላም ዕድል ለመስጠት ስል ከአንዳንድ የአፋርና አማራ ክልሎች ለቅቄ ወጥቻለሁ ሲል አስታወቀ። ድርጅቱ ይህንን ያስታወቀው ትናንት ታህሳስ 9 2014 ባወጣው መግለጫው ነው። መግለጫው አያይዞም የተደረገው የቦታ ማስተካከያ በሰራዊቱ ተነሳሽነት የተደረገና የላቀ ድል ለማስመዝገብ እንጂ ከጠላት እንቅስቃሴ ጋር ትርጉም ያለው ግንኙነት የለውም ያለ ሲሆን፣ በሌላም በኩል የትግራይ ሰራዊት ባለባቸው ስፍራዎች የአገር ሽማግሌዎችና አረጋውያን ይህ የደም አፋሳሽ ጦርነት በሰላማዊ መንገድ ይፈታ ዘንድ ተደጋጋሚ ጥያቄ እያቀረቡለት መሆኑንም ጠቅሷል። መግለጫው አክሎም ይህም እንደ ድክመት ተቆጥሮ በትግራይ ሕዝብ ላይ የሚፈጸመው እርምጃ ካልቆመ የትግራይ ሰራዊት በመረጠው ቦታና ጊዜ አስፈላጊውን እርምጃ ለመውሰድ ዝግጁ መሆኑን ደግመን ደጋግመን እናረጋግጣለን ብሏል። ይህ በእንዲህ እንዳለም በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የተመራ አንድ ቡድን የቅዱስ ላሊበላ አብያተ ክርስቲያናትና ገዳማትን ጎብኝቷል። ከአቶ ደመቀ ጋር የሰላም ሚኒስትር ብናልፍ አንዷለም፣ ከፍተኛ የጦር ጄኔራሎችና ከፍተኛ የመንግስት አመራር አባላት በስፍራው ተገኝተዋል። ቡድኑ ህወሓት ላሊበላን ተቋጥሮ በነበረበት ወቅት ተፈጽመዋል የተባሉ ድርጊቶችንም ከቤተ ክርስቲያናቱና ገዳማቱ አገልጋዮች ማድመጡም ተመልክቷል። የቀድሞው የአውስትሬሊያ የህግ መወሰኛ ምክር ቤት ፕሬዚደንት ስኮት ራያን በካናዳ የአውስትሬሊያ አምባሳደር ሆነው ተመደቡ። አቶ ራያን ከሴኔት ፕሬዝደንትነታቸው የለቀቁት በሴፕቴምበር ውስጥ ሲሆን ከፖለቲካው ዓለም ከናካቴው መሰናበታቸውን አስታውቀዋል። በተጨማሪም ዊልያም ኮስቴሎ የቲሞር ሌስቴ አምባሳደር፣ አማንዳ ጎሪ በጄኔቫ የተባበሩት መንግስታት አምባሳደር እንዲሁም ፊዮና ሆገርት በ ኢንዶኔዥያ ሱባንያ እና በሆችሚን ሲቲ ቬትናም ቆንስላ ጄኔራል ሆነው ተመድበዋል። በጸረ መንግሥት የተቃውሞ መድኔታቸው ይታወቁ የነበሩት እጩ ፕሬዝደንት ጋብርኤል ቦሪክ የቺሊ ፕሬዝደንት ሆነው ተመረጡ። ቦሪክ ለድል የበቁት 55 ፐርሰንት ድምፅ በማግኘት ሲሆን፣ ተቀናቃኛቸው ሆሴ አንቶኒዮ ካስት 45 ፐርሰንት ድምፅ በማግኘት ድል ተነስተዋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር ስልሳ ሶስት ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር ሰባ አንድ የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር ሰላሳ አራት ኢትዮጵያ ብር ከሀምሳ ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ በከፊል ደመናማ ይሆናል። ዝቅተኛ 17፣ ከፍተኛ 30። አድላይድ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 13፣ ከፍተኛ 26። ሜልበርን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 14፣ ከፍተኛ 26። ሆባርት ደመናማ ይሆናል ዝቅተኛ 14 ከፍተኛ 21። ካምብራ ፀሐያማ ሆኖ ይውላል ዝቅተኛ 8 ከፍተኛ 30። ሲድኒ ከፊል ደመናማ ይሆናል ዝቅተኛ 20 ከፍተኛ 29። ብሪስበን በከፊል ደመናማ ይሆናል ዝቅተኛ 22 ከፍተኛ 31። ዳርዊን ያካፋል ዝቅተኛ 25 ከፍተኛ 33። አዲስ አበባ በከፊል ደመናማ ይሆናል ዝቅተኛ 10 ከፍተኛ 23። ዜናውን ከማጠቃላችን በፊት ርዕሰ ዜናዎችን ደግመን እናሰማለን የአውስትሬሊያ ብሔራዊ ካቢኔ በኦሚክሮን ኮቪድ-19 የመከላከያ እርምጃ ላይ ለመምከር ነገ ሊታደም ነው ህወሓት ለሰላም እድል ለመስጠት ስል አንዳንድ የአፋርና የአማራ ክልሎችን ለቅቄ ወጥቻለሁ አለ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ፖድካስት